ዶክተር ዓለም አንተ ገብረስላሴ ስላሴ ዩናይትድ ስቴትስ ቨርጂኒያ በሚገኘው ዊልያም ሜሪ ኮሌጅ ከ20 ዓመታት በላይ ሕግና ሕገ መንግስት ሲያስተምሩ ቆይተው ከቅርብ ዓመታት ወዲህ ጡረታ ላይ የሚገኙ ምሁር ናቸው። የፊታችን ውድ ኢትዮጵያ ከምታካሄደው ጠቅላላ ምርጫ ዋዜማ ትዝታ በላቸው ስለ ነፃ ምርጫ ፋይዳና መገለጫዎቹም አነጋግራቸዋለች። አመሰግናለሁ ዶክተር አለማንተ ስለ ትብብሮ እስቲ በአንድ ሀገር ምርጫ ለምን እንደሚያስፈልግ ይግለጹልን ምርጫ ምንድን ነው ለምንስ ያስፈልጋል እሺ በጣም ጥሩ ምርጫ እንግዲህ በአለም አቀፍ ዙሪያ በአለም አቀፍን ህግ እንደሚታወቀው የዲሞክራሲ ስርዓት ዋነኛ መገለጫ ባህሪው ዴሞክራሲያዊ ምርጫ ነው አንድ ሀገር በምርጫ የተመረጠ መንግስት እስከሌለው ድረስ ያው ዴሞክራሲያዊ ነው ለማለት ያስቸግራል። የሚያስፈልግበትን ምክንያት ህዝቡ ለውድድር የቀረቡትን ግለሰቦች ወይንም ፓርቲዎች የሚያቀርቧቸውን ሀሳቦች፣ ረአዮች ለወደፊት ይህን አደርጋለሁ ያን አደርጋለሁ የሚሏቸውን ፕሮግራሞች አመዛዝኖ ከእነዚህ ውስጥ የተሻለውን ወገን ለመምረጥ እንዲያስችለው ነው ምርጫ የሚደረገው። አንድ ዴሞክራሲያዊ ስርአት የግድ ውድድር ያስፈልገዋል። በውድድር የተመረጡ ሰው ግለሰቦች ወይም ፓርቲዎች በስልጣን እንዲሆኑ ያስፈልገዋል። እንደዚሁም ደግሞ መላው ህዝብ ማለት ለምርጫ ብቁ የሆነው ህዝብ መሳተፉን የሚያረጋግጥ ስርዓት መኖር አለበት እና ምርጫ የሚያስፈልገው የዲሞክራሲያዊ መንግስት መገለጫ ስለሆነ ነው። ሁለተኛ ምርጫ የሚያስፈልገው በስልጣን የቆየው ወገን ያከናወናቸውን ስራዎች የፈጸማቸውን ድርጊቶች ወይም ያጠፋቸውን ጉድለቶች መራጩ ህዝብ እንዲመለከት እና ያን መንግስት ይሄን አጥፍተሃል፣ ይሄን አልምታል ብሎ ሊመዝነው ሊፈርድበት እንዲችል ተጠያቂነትን ለማስከበር ማለት ነው። የግምገማ ስርዓት ነው። በሌላ አነጋገር ህዝቡ ያለውን መንግስት የሚገመግምበት ነው። እሺ እንደው እስካሁን ከመለሱልኝ፣ እንግዲህ ህዝቡ አመዛዝኖ የሚፈልገውን መሪ ወይንም የፖለቲካ ፕሮግራም የሚመርጥበት፣ ስልጣን ላይ የቆየውንም መንግስት የሚገመግምበት ነው ብለዋል ምርጫ ከዛ አስቀድሞ ግን አንድ ሀገር ማሟላት ያለበት ቅድመ ሁኔታ ህዝቡ ይሄንን ነጻነት ኖሮት ፍትሃዊ የራሱን ፍላጎት የሚያሟላለት መሪ ለመምረጥ ቅድመ ሁኔታዎች ያስፈልጋሉ አንድ ሀገር ማሟላት ያለበት አዎ ብዙ መሟላት ያለባቸው ነገሮች አሉ ግን ከሁሉ አስቀድሞ ከሁሉ አስቀድሞ በአንድ ሀገር ላይ በስልጣን የሚገኘው ወገን በምርጫ ብሸነፍ ስልጣኔን እለቃለሁ ወይም ስልጣኔን ለመልቀቅ ፈቃደኛ ነኝ ብሎ ያን ፈቃደኝነቱን ማሳየት አለበት። እንዲሁ ለስሙላ ብቻ ምርጫውን አካሂዶ የምርጫውን ውጤት ገደል የሚከተው ከሆነ ምንም ዋጋ የለውም ምርጫ ማካሄዱ እና የመጀመሪያው ቅድመ ሁኔታ ብሸነት ስልጣን እለቃለሁ ብሎ ቁርጠኝነት ማሳየት ነው። ሁለተኛው ደግሞ መሰረታዊ ሁኔታ መሟላት ያለበት በስልጣን ያለው መንግስት ምርጫውን ላለማደናቀፍ ወይም እርሱ በሚፈልገው መንገድ ብቻ ለማስኬድ ያለመፈለግ ቁርጠኝነት ደግሞ ያስፈልጋል። ይኸው ምን ማለት ነው? ምርጫውን በራሱ አመለካከት በእርሱም በሚጠቅመው ብቻ መንገድ ለማስኬድ ሲል መራጮን ህዝብ ማስፈራራት፣ ተቃዋሚ ሀይሎችን መከፋፈል፣ ሰላዮች በውስጣቸው እንዲገቡ ለሱ የሚጠቅሙ ሰላዮች መረጃ እንዲያቀብሉ ሰርጎ ማስገባት፣ ድርጅቶችን ማፈራረት፣ ተቃዋሚ መሪዎችን ማንገላታት፣ እስር ቤት መጨመር፣ ጋዜጠኞቹን እንደዚሁ በዚሁ በእስር ቤት ውስጥ ማጎር እና ደግሞ ነጻ ጋዜጣ የሚሆን የቴሌቪዥን ስርጭት አለመኖር ከዚህም በላይ ደግሞ በጠቅላላው ህዝቡ ፍላጎቱን ለማንጸባረቅ የሚችልባቸው ወይም የሚያስችሉት የሲቪልና የፖለቲካ መብቶች መታገድ የመሳሰሉት ችግሮች ባሉበት አገር ምርጫው ፍትሐዊና ትክክለኛ ይሆናል ብሎ ለማሰብ በጣም አስቸጋሪ ነው። ዶክተር አለም እንግዲህ አሁን ገዢ የሆኑ ፓርቲዎች ስልጣን ላይ ያሉ የእኛንም ሀገር አሁን የሚካሄደውን ምርጫ ከተቃዋሚዎችስ አንጻር ምንድን ነው ማሟላት ያለባቸው? በአንድ ምርጫ ውስጥ እኩል እወዳደራለሁ፣ እሳተፋለሁ፣ ለህዝቡም አማራጭ እሆናለሁ ብለው ከመቅረባቸው በፊት ምንድን ነው ተቃዋሚ ፓርቲዎች ማድረግ ያለባቸው? በኛ ሀገር ሁኔታ ስመለከተው በእውነቱ ተቃዋሚ ኃይሎች ከሁሉ አስቀድሞ በመካከላቸው ያለውን ልዩነት ማጥበብ ወይም ማስወገድ፣ የተንዛዛ ልዩ ልዩ የተቃዋሚ ፓርቲ ነኝ በሚል ከመደራጀት ይልቅ በመሰረታዊ ዓላማዎች ተስማምቶ ውለት ይህን መንግስት በምርጫ አሸንፈን ስልጣን እንይዛለን ሀገሪቱንም በተለየ መልክ እንመራለን የሚሉ ከሆነ ወደ አንድነት ወይንም ደግሞ የተቀራረበ የአሰራር ዘዴ የሚጠይቅ ኮዋሊሽን ስብስብ የመፍጠር ግዴታ ያለባቸው ይመስለኛል። ያ እስካልሆነ ድረስ ምንጊዜም ያለውን መንግስት ከተንኮሉ አንስቶ የሚያሰናክሉ ነገሮችን ከመደቀሙ አንስቶ ማሸነፍ የሚችሉ አይመስለኝም። ለወደፊቱ እንዲሆን ማለት ነው። ከዛ እንግዲህ ውጪ አሁን ከዘረዘሯቸው የዲሞክራሲያዊ ምርጫ መስፈርቶች አንጻር በብዙ የአፍሪቃ ሀገሮች የነጻ ምርጫ አስፈጻሚዎች ሚና ለምሳሌ በቅርቡ በናይጄሪያ ቀደም ብሎ በጋና በናሚቢያ ዲሞክራሲያዊ ምርጫ አካሄዱ በሚባሉ የአፍሪቃ ሀገሮች እነኚህ ምርጫ አስፈጻሚዎች የምርጫ ሂደቱን ሕዝቡን ሿሚ ሻሪ ባለስልጣን እንዲሆን አስችለውታል እና ስለ ነጻ የምርጫ አስፈጻሚ ተቋም ምን የሚገልጹልን አለ? በጣም በሀገራችን የምርጫ ቦርድ ይባላል። የምርጫ አስፈጻሚ ቦርድ ኢትዮጵያም ውስጥ አለ። ሌሎችም ያው ዲሞክራሲያዊ ነን የሚሉ አሁን የጠቀሻቸው የአፍሪካ መንግስታት ቢሆኑ እንደዚሁ የመሳሰሉ የምርጫ ቦርዶች አሏቸው የምርጫ ቦርድ ከሁሉ አስቀድሞ ገለልተኛ በነፃነት የሚሰራ ለአንደኛው ወገን የማደላ መሆን አለበት ያለዛ ያው የመንግስት ተቀጥላ ነው የሚሆን ያው እንደ ጦር ሰራዊቱ ወይም እንደሌላ የመንግስት ተቋም ሆኖ የሚ- የሚታይ አካል ነው ሆኖ የሚቀረው። የምርጫ ቦርድ በኢትዮጵያ ገለልተኛ አይደለም። የሚመረጠው በፓርላማ ነው። ፓርላማው ደግሞ ከአንድ ግለሰብ በስተቀር አምስት መቶ አርባ ስድስቱ ተወካዮች የአንድ ፓርቲ አባሎች ናቸው። ስለዚህ የመረጧቸው ሰዎች የዛ መንግስት ተቀጥላዎች፣ የዛ መንግስት ፍላጎት አስፈጻሚዎች እንጂ በትክክለኛው መንገድ ተቃዋሚዎቹን ለማስተናገድ የሚችሉ በገለልተኛነት ሊሰሩ የሚችሉ መሆን አይችሉም። ይሄ የምርጫ ቦርድ ሲመሰረት አመሰራረቱ የተለያዩ የፖለቲካ ፓርቲዎች የሚወክሏቸው ግለሰቦች ገለልተኞች፣ ወይም ገለልተኛ ሰዎች እነሱ ከሚመርጧቸው ውጭ ማለት ነው የተጣሩ ግለሰቦች መሆን ይኖርባቸው ነበር። ይህንን እስከ ዛሬ ድረስ እንዳየነው መንግስት አልተቀበለም። ለወደፊቱ ግን ይሄ የምርጫ ቦርድ መስተካከል አለበት። ያስ ካልሆነ ድረስ ምርጫ በየጊዜው ቢደረግም የምርጫ ቦርድ በገለልተኝነት ይሰራል ብሎ ለማመን ለበት ነው ይሄ መሰረታዊ ነገር ነው። ምክንያቱም ከድርጅቶች ምዝገባ አንስቶ ግለሰቦች ምዝገባ አንስቶ የተፈጠሩትን የምርጫ ካርዶች ሰብስቦ ወደ አንደኛው ማዕከል በየደረጃው መወሰድ አለባቸው። ምክንያቱም ሰንጠረዥ ወጥቶ ይሄ ድርጅት ይሄን ድምፅ አገኝቷል፣ ያኛው ይሄን አድርጓል ለማለት ተአማኒነት መኖር አለበት። እሺ፣ ዶክተር አለማንተ ገብረስላሴ፣ በኢትዮጵያ መንግስት ስልጣን ላይ ያለው ገዢ ፓርቲና ተቃዋሚ ፓርቲዎች መካከል ደግሞ የአቅም ያለመመጣጠን ያለ ይመስላል ከዚህ ሁሉ ሲያዩት እንዴት ይገመግሙታል? አሁን ይሄንን መጪውን የኢትዮጵያ ምርጫ የፊታችን እሁድ የሚካሄደውን ምርጫ ውጤቱን እንዴት አድርገው ነው የሚጠብቁት? እንዴት ይጠብቃሉ ውጤቱን? የዚህ ምርጫ ውጤት የታወቀው ከአስራ ዘጠኝ መቶ ዘጠና ሰባት የምርጫ ውጤት በኋላ ነው። ምርጫ ፋይዳ እንዲኖረው ከተፈለገ የመንግስት ፈቃደኝነት ስልጣን ለመልቀቅ ከተሸነፍኩ እለቃለሁ ማለት የማለት ፈቃደኝነት ማሳየት አለበት። ምርጫው አልቋል በአመዘጋገብ ድርጅቶችን በማፈራረስ በየጊዜው ሰላማዊ ሰልፍ ሲወጡ ሰላማዊ ሰልፈኞችን በማሰር በማንገላታት በመደብደብ መሪዎቻቸውን በማሰር ጋዜጠኞችን በነጻነት ሕዝብ ትምህርታዊ ነገር እንዳይሰጡ በማሰር በመሳሰሉት የሁሉ ምርጫውን በተፈለገው መንገድ ውጤቱን እንዲያመጣና መንግስት ላይ እንዲቆይ ነው። ዶክተር አለም አንተ ገብረስላሴ፣ መንግስታት ምርጫ ዴሞክራሲያዊ እንዲሆን ፍትሀዊ እንዲሆን ሚዛናዊ እንዲሆን ምርጫ ማካሄዱ ከሆነ ለምንድን ነው ምርጫ ማድረግ አስፈላጊ የሚሆንባቸው? ብለው አንዳንድ ሰዎች ጥያቄ ያነሳሉ። ምርጫ የሚያካሄድበት ዋናው ምክንያት በህዝብ ዘንድ ተመርጫለሁ ይሁን ታግኝቻለሁ ብሎ ራሱንም ለማኩራራትና ተቃዋሚውንም የተመረጠውን በህግ የተመረጠውን አካል ለመቃወማት በተለየ መንገድ መቃወማት ችሉም ብሎ ለማስፈራራት ነው ይሄን የሚጠቀምበት። ሁለተኛ ለኢንተርናሽናል ኮሚኒቲው ማለት ለዓለም አቀፍ ኮሚኒቲው ለዓለም ባንክ የመሳሰሉ ድርጅቶች እኛ እኮ በህዝብ ዘንድ የተመረጥን ኃይሎች ነን፣ መንግስት ነን ብሎ ለማሳመን ካልሆነ በስተቀር ፋይዳ የለውም። ዶክተር አለማንተ ገብረስላሴ ለረጅም አመታት እዚህ ቨርጂኒያ በሚገኘው የዊሊያም ኤን ሜሪ ኮሌጅ የህግና የህገ መንግስት ፕሮፌሰር፣ ስለ ጊዜው እጅግ አድርጌ አመሰግናለሁ። ዶክተር አለማንተ ገብረስላሴ አሁን በጡረታ ነው የሚገኙት። አድማጮች፣ አመሰግናለሁ። እኔም አመሰግናለሁ።